ገበያው የአውሮጳ ህብረት ምክር ቤት የኢትዮጵያን ጉዳይ አንስቶ ዛሬ ማምሻውን ይነጋግራል ተብሏል። ምንድን ነው ጉዳዩ? ለምንስ ነው በዚህ ሰዓት የሚያነሳው? የረቂቅ ውሳኔ ሀሳቦች አሉ። ምናልባት ከነዚያ የረቂቅ ሀሳቦች ውስጥ አንዳንዶችን በመጥቀስ የሚነጋገሩባቸውን ጉዳዮች መረዳት ይቻላል። ምንድን ነው? በቅርቡ በተለይ በኦሮሚያ አካባቢ መንግስት ያልተመጣጠነ የኃይል እርምጃ ወስዶ ወደ መቶ አርባ የሚሆኑ ሰዎች መግደሉን ከግምት ውስጥ በማስገባት እንደዚሁም ከዚሁ ጋር በተያያዘ በርካቶች መታሰራቸውን የፖለቲካ ፓርቲ መሪዎች ጭምር ጋዜጠኞችን ጭምር መያዛቸውን ከዛም በፊት የተለያዩ ውሳኔዎች በኢትዮጵያ ላይ የተላለፉ መሆናቸውን በመጥቀስ በአሁኑ ሁኔታ መንግስት የሚወስደውን የኃይል እርምጃ እንዲያቆም፣ የታሰሩትን በአስቸኳይ እንዲፈታ፣ በመጨረሻም ለተፈጸመው ግድያና የተወሰደውን የኃይል እርምጃ የሚያጣራ ገለልተኛ ቡድን እንዲያቋቁም የሚጠይቀውን የረቂቅ ሀሳብ ተወያይቶ እንግዲህ ከሞላ ጎደል ያሳልፈዋል ተብሎ ይጠበቃል። ከዚሁ ጋር በተያያዘም የአውሮፓ ሕብረትም እንደዚሁ በኢትዮጵያ ላይ የሚያካሄደውን ፖሊሲ አባል መንግስታት ጭምር ከሰብአዊ መብት ጥሰትና ከመንግስት የኃይል እርምጃ ወታሰድ ጋር በተያያዘ ሁኔታ እንዲመረምር እንደዚሁም በተጨማሪ እንደዚህ አይነት የመብት ጥሰቶች ሲፈጠሩ በአስቸኳይ እንዲያወግዝ የሚጠይቁ ውሳኔዎች እና ማሳሰቢያዎች አሉበት። ማን ያቀረበው ይሄን ረቂቅ የውሳኔ ሀሳብ? ከዚህ ከኢትዮጵያ ካለው እንቅስቃሴ ጋር ተያይዞ የዓለም አቀፍ የሰብአዊ መብት ድርጅቶች የአውሮፓ ህብረት ተመጣጣኝ የሆነ እርምጃ እንዲወስድ እንዲያወግዝም ግፊት ሲያደርግ ጥሪ ሲያደርግ ሁሉ መቆየቱ የሚታወስ ነው። ከዚህ ጋር በተያያዘ ኢትዮጵያውያኖችም ጥሪ ሲያደርጉ መክረማቸው የታወቀ ነው፣ በተለያዩ የአውሮፓ ከተሞች። ስለዚህ እነዚህን ድምፆች እየሰሙ ሊሆኑ ይችላሉ የአውሮፓ ፓርላማ አባላት፣ በተለይ የሊበራሎቹና የሶሻሊስቶቹ ቡድኖች በተለያየ ሁኔታ ሀሳቡን አቅርበውታል። እንደሚታወቀው አጀንዳ ለመሆን የተወሰነ ቁጥር ድጋፍ እንዲያገኝ ያስፈልጋል ያ አጀንዳ። ስለዚህ በሊበራሎችም በሶሻሊስቶችም ሀሳቡ ቀርቦ አጀንዳ መሆን እንደሚችልም ታውቆ ነው እንግዲህ አሁን እዚህ ደረጃ ላይ የደረሰው። ስለዚህ በፓርላማ አባላት ነው እንዳልኩ፣ በሶሻሊስቶች እና በሊበራሎች በጥምረትም ባይሆን በተለያዩ ሁለቱም ያቀረቡት አጀንዳ ነው። የኢትዮጵያ ውጭ ጉዳይ ሚኒስትር በቅርቡ ብራስልስን ጎብኝተዋል። ዶክተር ቴዎድሮስ አድሃኖም በዛ ሰዓት ያልተነሳ አዲስ ጉዳይ ነው ወይስ ያኛው ከአውሮፓ ሕብረት ኮሚሽን ባለስልጣናት ጋር ይህኛው ደግሞ ምክር ቤቱ የተለያየ ነው። ምንድን ነው ልዩነቱና አንድነቱ? የአውሮፓ ኮሚሽን የህብረቱ የስራ አስፈጻሚ አካል ነው። ከመንግስታት ጋር ብዙ ፕሮጀክቶችን፣ ገንዘቦችንም ሁሉንም የሚያከናውነው ያ ክፍል ነው። ይህን ክፍል ግን የሚቆጣጠረውና አካሄዱ ትክክል ነው ትክክል አይደለም የሚለው ደግሞ ምክር ቤቱ ነው። ስለዚህ ውሳኔው አንዱ ምንድን ነው የአውሮፓ ኮሚሽን ከኢትዮጵያ መንግስት ጋር የሚያደርገው ግንኙነት ይህንን የሰብአዊ መብት ጥሰት ከግምት ውስጥ ያስገባ አይደለም፣ ተገቢው እርምጃ አልተወሰደም የሚል ነው። ስለዚህ ይህን እንዲያደርግ ፖሊሲዎቹንም እንዲመረምር፣ አባል መንግስታትም መሰረታዊ የሆኑ የአውሮፓ ህብረት እሴቶች ናቸው የሚሏቸውን የሰብአዊ መብቶችን መረጋገጣቸውን እየተቆጣጠረ መሆን አለበት እርዳታ የሚሰጠው የሚል ግፊት ነው። ስለዚህ ባለፈው ከአውሮፓ ኮሚሽን ጋር የውጭ ጉዳይ ሚኒስትሩ ያደረጉት ውይይት እነዚህን ችግሮች በሚገባ አላስተናገደም፣ ትኩረት አልሰጠውም የሚል ነው። እንደተገለጸው የውጭ ጉዳይ ኃላፊዋ ችግሩ መኖሩን ገልጸዋል እንደተወያዩበት በመግለጫቸው አስታውቀዋል። ከዛም በፊት ጉዳዩ ያሳስባቸው መሆኑን ከመግለጹ ውጪ አላወገዙም ነበር። ስለዚህ ያ እርምጃ ትክክል አይደለም በሚል ይሄኛው እንግዲህ ለስራ አስፈጻሚ ኮሚቴው ማሳሰቢያ የሚሰጥም ጭምር ነው። እንዳልኩት እንግዲህ ለኢትዮጵያ መንግስት ጥሪና ውግዘት ነው። ለአውሮፓ ኮሚሽን ደግሞ ማሳሰቢያና ጉዳዩን በሚገባ እንዲይዘው የሚጠይቅ ጭምር ነው። ምን ይሆናል ማለት ነው? አሁን ይሄ የተባለው የውሳኔ ሐሳብ ወይም ረቂቅ ቢጸድቅ፣ ህብረቱ ቢያጸድቀው፣ የኢትዮጵያና የህብረቱ ግንኙነት እንዴት ይሆናል ማለት ነው? በእርግጥ እንዲህ አይነት ውሳኔ ወዲያውኑ መፍትሄ ወይም ውጤቱ ይታያል ማለት አይደለም። በረጅሙ ግን የኢትዮጵያና የአውሮፓ ህብረትን ግንኙነት እንደገና እንዲጤን ሊያደርገው ይችላል። ምክንያቱም የኢትዮጵያ በኢትዮጵያ በአውሮፓ ህብረት ላይ ከፍተኛ አጋር ነች። ስለዚህ እንደውም አሁን በአሁኑ የውጭ ጉዳይ ሚኒስትሩ በነበሩበት ጊዜ በፖለቲካ አመራር ደረጃ በመደበኛ ደረጃ እየተገናኙ ፕሮግራሞቻቸውን ለመረመር እና የበለጠ ግንኙነታቸውን ለማጠናከር ውሳኔ ያስተላልፈዋል። ስለዚህ የአውሮፓ ኮሚሽን ይህንን ሲያደርግ ማድረግ ያለበትን ነው መመሪያ የሰጠው ምክር ቤቱ። ስለዚህ ይህንን የምክር ቤቱን ውሳኔ ችላ ብለው እንደተለመደው ይቀጥላሉ ማለት ያስቸግራል። ስለዚህ እነዚህን ጥያቄዎች ፓርላማው ያነሳቸውን፣ ስራ አስፈጻሚው ማለትም ኮሚሽኑ፣ የኢትዮጵያ መንግስት እንዲፈጽም እንዲያደርግ በራሱ መንገድ ጫናውን ማድረጉ የማይቀር ነው የሚሆነው። ስለዚህ አባል መንግስታትም ኮሚሽኑም ከኢትዮጵያ መንግስት ጋር የሚያደርጉትን ግንኙነት እንደገና እንዲያጤኑ እነዚህ ችግሮች እንዲቃለሉ የራሳቸውን ግፊት የራሳቸውን መንገድ ተከትለው ጫና ማድረጋቸው የማይቀር ነው የሚሆነው አመሰግናለሁ ገበያው ንጉሴ እንደተለመደው ከብራስልስ እንግዲህ የህብረቱን ምክር ቤት የሚደርስበትን ውሳኔ ተከታትለህ እንደገና ምናልባት ነገ ወይም ከሰሞኑ እንደምትዘግብልን ተስፋ አድርጋለሁ መልካም ምሽት መልካም ምሽት ነጋሽ እኔም አመሰግናለሁ